የውጭ ጉዳይ ሚኒስትሩ በአስቸኳይ ከሀገር እንዲወጡ የወሰነባቸው ዲፕሎማት አቶ ተከስተ ገብረመድህን ዘሙዬ የሚባሉ ሲሆኑ ይህ ውሳኔም ለኤርትራ መንግስት ትልቅ መልእክት ያስተላልፋል ተብሎ እንደሚታመን መግለጫው አስታውቋል። ከዚህ ውሳኔ ከመደረሱ በፊት የኔዘርላንድስ የውጭ ጉዳይ ሚኒስትር ብራስልስ የሚገኙትን የኤርትራን አምባሳደር አስጠርቶ በኔዘርላንድስ በሚኖሩ ኤርትራውያን ላይ ከታክስ ክፍያ ጋር በተያያዘ ምንም አይነት ጫና እንዳይደረግባቸው ያሳሰበ ቢሆንም ዘሄግ በሚገኘው የኤምባሲው ጽፈት ቤት ግን አገልግሎት የሚፈልጉ ኤርትራውያንን ታክስ አልከፈላችሁም በማለት እንደሚያስፈራራ ተደርሶበታል፣ ይላል መግለጫው። የኔዘርላንድስ መንግስት በኤርትራዊው ዲፕሎማት ላይ ስለወሰደው እርምጃና ስላቀረበው ቅሬታ የኤርትራን መንግስት አስተያየት ለማግኘት ብራስልስ የሚገኘውን የኤምባሲውን ጽፈት ቤት በስልክ የጠየቅን ቢሆንም ዋና ኃላፊዎቹ ስብሰባ ላይ በመሆናቸው ማናገር አይቻልም በመባሉ አስተያየታቸውን በዚህ ዘገባ ማካተት አልተቻለም። ይሁን እንጂ የኔዘርላንድስ መንግስት ዲፕሎማቱን ከሀገር እንዲወጡ ከመወሰኑ ውጪ ዘሄግ የሚገኘውን የኤርትራን ኤምባሲ ለመዝጋትም ሆነ ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት ለማቋረጥ ፍላጎት እንደሌለው ተገልጿል። በኔዘርላንድስ ነዋሪ የሆነውን ጋዜጠኛ ሀብታሙ ዮሐንስን የኔዘርላንድስ መንግስት ይህን እርምጃ የወሰደበትን ምክንያት የበለጠ እንዳያብራራልን በስልክ ጠይቄው ነበር። ሆላንድ የውጭ ጉዳይ ሚኒስተር ትዕዛዝ አገኘ። የዚህ ዓመት መጀመሪያ ማለት ነው። ትዕዛዙ ምንድን ነው? የሆላንድ ፓርላማ የኤርትራ ኦፊስ ኤምባሲው ብራሰልስ ነው፣ ግን የኤምባሲ ኦፊስ አላቸው እዚህ ሆላንድ። እሱ መዘጋት አለበት። ምክንያቱ ባገኘነው ኢንፎርሜሽን ይላሉ፣ የኤርትራ ተወካዮች በሆላንድ ህዝቡን በማስገደድ ሁለት ፐርሰንት ከገቢያቸው በየወሩ እንዲከፍሉ ሌላ ሌላ ደግሞ የሚከፈል ነገር እየጠየቁ እያስገደዱ ናቸው ይላሉ። በዚህ ምክንያት ነው። ኤርትራውያኑ አሁን ምን ይላሉ በዚህ ውሳኔ? ደጋፊዎቹ አዝነዋል። አንቀበለውም፣ ሰላማዊ ሰልፍ ማስካሄድ አለብን ይላሉ። የኤርትራ መንግስት የማይደግፉ ኤርትራውያኖች ደግሞ አሉ። እነኚህ በቃ ለሆላንድ መንግስት ያመሰግናሉ። በኔዘርላንድስ የኤርትራውያን ስደተኞች ቁጥር ብዛት ከሶሪያውያን ስደተኞች ቀጥሎ ከፍተኛው እንደሆነ ነው መረጃዎች የሚያሳዩት። ባለፈው ዓመት እዚያው ኔዘርላንድስ በሚገኘው በቱልበርግ ዩኒቨርሲቲ የተደረገ ጥናት በኔዘርላንድስ የሚኖሩ ከ20 ሺ የሚበልጡ ስደተኞች ከገበያቸው ከገቢያቸው ሁለት ከመቶ ታክስ እንዲከፍሉ እንደሚጠየቁና ለመክፈል ፈቃደኛ ባልሆኑት ላይም ማስፈራሪያ እንደሚደርስባቸውና እንደሚገለሉም ይፋ አድርጓል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ